ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። 79ኛው የተባበሩት መንግስታት ድርጅት ጉባኤ ከሰሞኑ ተካሂዷል። ጉባኤው የዓለም መሪዎች የሚታደሙበት ከመሆኑ ባሻገር የነገ ዓለም ተረካቢ የሆኑ ወጣቶች የላቀ ተሳትፎም የሚያደርጉበት እንደሆነ ይታወቃል። ዛሬ ምሽት በጉባኤው ተሳታፊ የነበሩ አፍሪካውያን ወጣቶችን ሀሳብ እንሰማለን። ፖሊሲዎች ውስጥ የወጣቶች የወጣቶች አስፈላጊነት ነው ወሳኝነትን ነው ፓክት ፎር ፊውቸር ዶክመንት ላይ ዲሰንት ጆብስን በተመለከተ ሀሳቤን አስቀምጫለሁ። ያ ደግሞ አዶፕት ሲደረግ ማየት በዓለም መንግስታት ተቀባይነት ሲያገኝ ማየት በጣም ትልቅ ነገር ነው። በጉባኤው ላይ ተሳታፊ ከነበሩ ኢትዮጵያውያን ወጣቶች መካከል አንዷን ማህሌት ዘለቀን ነው ቀደም ብለን የሰማናት። ቆየት ብለን ሙሉ ቆይታ እናደርጋለን። በጎንዮሽ መድረኮች ላይ ተሳታፊ ነበሩ፣ ለተሻለ ዓለም የራሳቸውን አስተዋጽኦ እያደረጉ ያሉ ወጣቶችንም ዛሬ እንተዋወቃለን። ሀብታሙ ሲዩም በመስተንግዶው ደሳሌ መኮንን ደግሞ በቅንብሩ፣ አብረናችሁ እንቆያለን። ወደ ቅዳሜው መሰናዶ እንሻገር። ከመንግስታቱ ድርጅት መደበኛ ጉባኤ ጎን ለጎን ከነበሩ ዝግጅቶች መካከል አንዱ አንስቶፐብል አፍሪካ ወይንም የማትገታው አፍሪካ ይሰኛል። በዓለም አቀፍ ደረጃ የሚሰሩ አፍሪካውያን የሥራ ፈጣሪ ባለሙያዎች የተወያዩበትና ብዙ አፍሪካውያን ተጽዕኖ ፈጣሪዎችም የተካፈሉበት ነበረ። ከነዚህ መካከል አንዷ ደቡብ ሱዳናዊቷ ዓለም አቀፍ ሞዴል ኒያኮር ፖል ናት። ኒያኮር ፖል በዝግጅቱ ላይ የፋሽን ኢንዱስትሪው የአፍሪካን ገጽታ ለመገንባት ስለሚጫወተው ጉልህ ሚና እንዲሁም ስለ አእምሮ ጤና መልእክቷን አስተላልፋለች። እድን ገረመው በኒውዮርክ ካፕሪስ ሬስቶራንት እንዲሁም አዳራሽ በተካሄደው መርሃ ግብር ላይ ተገናኝታ ኒያኮርን አነጋግራታለች። በመቀጠል ይቀርባል። ሰባ ዘጠነኛው ኛው የመንግስታቱ ድርጅት ጉባኤ ከመስከረም አስራ አምስት ሁለት ሺ አስራ ስድስት ዓመተ ምህረት እስከ መስከረም ሀያ ድረስ በኒው ዮርክ በተካሄደበት ወቅት በመንግስታቱ ድርጅት የግሎባል አፍሪካ የንግድ ተነሳሽነት አማካኝነት እና በመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና ጄ ሞሐመድ የበላይ ጠባቂነት አንስቶፐብል አፍሪካ በገብጀፍ ምህጻሩ የማትቆመው አፍሪካ በሚል በጉባኤው ሁለተኛ ና ሶስተኛ ቀናት አፍሪካውያን ፖሊሲ ቀያሾች፣ ስራ ፈጣሪዎች፣ የንግድ ባለሙያዎች በጋራ በአህጉሪቱ ላይ ሊያመጧቸው ስለሚያሰቧቸው እቅዶች ና ጉዳዮች ተወያይተዋል። በመዝጊያ ስነ ስርአቱ ላይ ተሞክሮዋን መድረክ ላይ ያጋራችው ደቡብ ሱዳናዊት አለም አቀፍ ሞዴል ኒያኮር ፖል ናት። የዛሬው ውይይት ፋሽንን እንዴት ወደ አፍሪካ ማምጣት እንደሚቻል እንዲሁም የአፍሪካን ፋሽን እንዴት የማያቆምና የማያቋርጥ ማድረግ ይቻላል በሚለው ላይ ያተኮረ ነው። ስለዚህ ውይይታችን የነበረው አፍሪካውያን ወጣት ዲዛይነሮች ምን አይነት ተግዳሮቶች ያጋጥሟቸዋል በሚለው ላይ ነው። በፖሊሲዎች ዙሪያም ተነጋግረናል። እንዴት አይነት መሰረተ ልማቶች ቢገነቡ ይሻላል በሚለው ላይም ተወያይተናል። ኒያኮር አፍሪካውያን ዲዛይነሮች እና ሞዴሎች አህጉሪቱን በማበልጸግ እና በማስተዋወቅ ረገድ ያላቸው ሚና ከፍተኛ ነው ትላለች። በአንድ በኩል እንደ አፍሪካዊት ሞዴል ለሞዴሊንግ እንዴት ዋጋ መስጠት እንዳለብን በንግግሬ ላይ ገልጫለሁ። ምክንያቱም ሞዴሊንግ እንደ ትርፍ ጊዜ መዝናኛ ነው የሚታየው። በአፍሪካ ያለው የፋሽን ኢንዱስትሪ ሳይቀር እንደ ሆቢ ሆኖ ነው የሚታየው። ነገር ግን ልናዳብረውና ዋጋ እንዲኖረው ማድረግ የምንችለው ነገር ነው። ምክንያቱም ምጣኔ ሀብታችንን ማሳደግ የሚችል ዘርፍ ነው። ከፍተኛ የሆነ ቱሪዝም ያመጣል። የአፍሪካን ገጽታ በመገንባት ረገድ ራሱ ብዙ አስተዋጽኦ ሊኖረው ይችላል። ስለዚህ ለእኔ ፋሽን ማለት ዘርፈ ብዙ ነው። እኔም በዚህ ጉባኤ ላይ ስለ ራሴና ስለ ልምዴ ንግግር አድራጊ ሆኜ በመሳተፌ እጅግ በጣም ደስተኛ ነኝ። ይህን የመሰሉ መድረኮች በተለይም አፍሪካውያንንና አፍሪካዊ ቤተሰቦችን ለማበረታታት ያግዛሉ ብዬ አስባለሁ። አፍሪካዊ ወላጆች የልጆቻቸውን የፈጠራ ጥረት መደገፍ አለባቸው። ወላጆችን ልጆቻችሁ ጥሬ ነው ብለው በሚያስቧቸው ነገሮች ላይ ደግፏቸው ነው ማለት የምፈልገው። ለምሳሌ እኔ ለመጀመሪያ ጊዜ ሞዴሊንግ መስራት ስጀምር በቤተሰቦቼ ዘንድ የተናቀ ነገር ነበር። እኔም ራሴ ትምህርቴን አቋርጬ ነበር የጀመርኩት። ነገር ግን ራዕይ ነበረኝ። ስኬታማ ሞዴል ሆኜ አፍሪካ የምትታይበትን አሉታዊ መንገድ ለመቀየር ነበር ህልሜ። ፋሽን ማለት ይሄ ነው፣ የመጣንበትን ሀገር ባህል ማስተዋወቅና ገጽታ መገንባት። ለወጣቶችም ማለት የምፈልገው ነገር ቢኖር ህልማችሁን ፈልጋችሁ አግኙት፣ ተልኳችሁን ፈልጋችሁ አግኙ፣ እግዚአብሔር በልባችሁ ውስጥ ያስቀመጠላችሁን ነገር ፈልጋችሁ አግኙትና እፈጽመዋለሁ ብላችሁ ቁርጠኛ ሁኑ ነው በዛ መልኩ ብቻ ነው አሸናፊ መሆን የምትችሉት። በእንደዚህ አይነት መድረኮች ደግሞ ወጣቶችን ለማበረታታት ምን አይነት ፖሊሲዎች ሊቀረጹ ይገባል፣ ለስራ የሚመች አካባቢስ አለወይ የሚሉትን መወያየት ያስፈልጋል። ምክንያቱም አፍሪካ ያልተነካ የወጣቶች ጉልበት ያላት አህጉር ናት። ዓለም አቀፍ ሞዴል ኒያኮርፖል የስነ ምግብና የጤና አማካሪ እንዲሁም ደግሞ በአይምሮ ጤና ዙሪያ ግንዛቤ እንዲዳብር ቀስቃሽም ናት። ለዚህ ደግሞ ያለፈው ህይወቷ ትልቅ ሚና እንዳለው ትናገራለች። ማን እንደሆንን ማወቅ ያስፈልጋል። ለ17 ዓመታት ያክል በዚህ ኢንዱስትሪ ውስጥ እንደቆየ ሰው የአእምሮ ጤናዬ እጅግ መሰረታዊና አስፈላጊው ነገር መሆኑን ተረድቻለሁ በተለይም እንደ ደቡብ ሱዳን ካለች በጦርነት ከተጎዳች ሀገር እንደመጣ እንደ ስደተኛ ሰው እጅግ ብዙ ነገሮችን አሳልፊ ያለው። ያደግኩት አሜሪካ ውስጥ ነው። እዚህ ከመጣው በኋላ በእኔና በቤተሰቦቼ መካከል ክፍተት ነበር። በቅርበታችንና በአስተሳሰባችን መካከል የባህልና የግንዛቤ ክፍተት ነበር። ስለዚህ እኔ የምለው ነገር ሌሎች ሰዎችም ቢሆኑ ለአይምሮ ጤናቸውና ለውስጣዊ ሰላማቸው አበክረው ትኩረት እንዲሰጡ ማገዝ አስፈላጊ ነገር መሆኑን ነው። በተለይም የፈጠራ ባለሙያ ሲሆኑ፣ እንዲሁም በዘመናዊ ስራ ውስጥ ለስኬት የሚጥሩ አፍሪካውያን እጅግ አስፈላጊ ነው። ኒያኮር፣ የአይምሮ ጤና ለስኬት ስለሚጫወተው ሚና አፍሪካውያን ገና አልተገነዘብንም፣ በዚህ የተነሳም እያወራንበት አይደለም ነው የምትለው? ይሄ ማህበረሰብ ብዙ ተግዳሮቶች ያሉበት የልብና የደም ዝውውር እንዲሁም የስኳርና ቅጥ ያጣ ውፍረት የመሳሰሉት ችግሮች አሉ። ነገር ግን እኛ እንደ አፍሪካዊ ስለ አይምሮ ጤና ችግር ከማውራት እንቆጠባለን። አይምሮ ጤና ካልሆነ ደግሞ በህይወት ውስጥ ምንም ነገር ትክክር ሊመጣ አይችልም። እኔ በራሴ ስለ አእምሮና አካላዊ ጤና ለውጥ ለማምጣት በፈጠርኩት መድረክ እድለኛ ነኝ። ዩናይትድ ስቴትስ ውስጥ ማደግም እድል ነው። ብዙ ነገሮችን ከተለያዩ አቅጣጫዎች ለማየትና ዋው ለማለት ረድቶኛል። እንደ ስደተኛ መጠለያ ውስጥ መኖርና የስደተኛ ህይወት መምራት ከዛ እዚህ መምጣት በአእምሮ ውስጥ የሚፈጥረው ጫና አለ። ስለዚህ የአእምሮ ህመም ያለባቸውን ሰዎች መደገፍ አለብን። እንዳያፍሩ ማድረግ አለብን። እኔ እንደ ፋሽን ሞዴል የማየው በዚህ ዘርፍ ውስጥ ያሉ ሰዎች በተለያዩ የአይምሮ ህመሞች እየተሰቃዩ ነው። ምክንያቱም ደግሞ በግልጽ ሊያወሩት አይችሉም። ስለዚህ ብዙዎቹ ፊታቸውን ወደ ሱስ ያዞራሉ። ማጨስ፣ መጠጣት፣ የተለያዩ አጉል ባህሪዎችን ማሳየት ይጀምራሉ። እያንዳንዱ ባህሪ ከስር መሰረቱ ምክንያት አለው። እነዚህ ነገሮች ምንድናቸው የሚለውን ሰዎች በግልጽ ከቤተሰቦቻቸው ጋርም ሆነ በውጭ አያወሯቸውም። ሐኪም ማማከር ደግሞ የሚታፈርበት ሀገር ነው። ለቤተሰቦቻችን ስንነግር እየቀበጥሽ ነው፣ እኛ እንዲህ አይነት ነገር የለብንም ተብሎ ነው የሚታሰበው። የሰዎች አይምሮ የሚኖረው ኬሚካል ቅንብር ሳይመጣጠን ቀርቶ የስሜት መዋዠቆች ይፈጠራሉ የሚለውን አናምንም። ስለዚህ እኔ የማምነው ነው እንደኔ ያሉ መድረኩን ለማግኘት የታደሉ አፍሪካውያን በግልጽ ማውራት መጀመር እንዳለብን ነው። በአፍሪካ ፖለቲከኞቻችን ሳይቀሩ የአይምሮ ጤና ችግር አለባቸው። ምክንያቱም አብዛኞቹ የመጡት በጦርነት ውስጥ አልፈው ነው። የአእምሮ ጤና ችግር ቢኖርባቸው ምንም ማለት አይደለም። የኔን ሀገር ደቡብ ሱዳን ብትወስጂ መሪዎቻችን ነፃ አውጪ ሆነው ውጊያ ላይ ነበሩ። ከታዳጊነታቸው አንስቶ ሲዋጉ ነበር። ታዲያኮ የአእምሮ ጤና ድጋፍ ቢደረግላቸው ብለን ብንመክር የሚያሳፍር ነገር የለውም። ስለዚህ በዚህ ጉዳይ ዙሪያ ከማውራት ማፈግፈግ የለብንም። አፍሪካ የማያቆሟት እንድትሆኑ ስሜቶቻችንና ችግሮቻችንን በግልጽ በመነጋገር መፍትሄ መፍጠር አለብን የምትለው ደቡብ ሱዳናዊቷ ሞዴል ኒያኮር በመንግስታቱ ድርጅት አማካኝነት የተዘጋጀው አንስቶፕብል አፍሪካን የመሳሰሉ በርካታ መድረኮችም መዘጋጀታቸው አስፈላጊ ነው ትላለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤን ነው እየተከታተላችሁ የምትገኙት፣ አድማጮቻችንና ተመልካቾቻችን። የዛሬ ትኩረታችን የተባበሩት መንግስታት ድርጅት ጉባኤና የወጣቶች ተሳትፎ ነው። በሰባ ዘጠነኛው የተባበሩት መንግስታት ድርጅት ላይ ተሳታፊ ከነበሩ አፍሪካውያን ወጣቶች መካከል ኢትዮጵያውያን የሚገኙበታል። ከኢትዮጵያውያን ወጣቶች መካከል ከአንዷ ጋር አጭር ቆይታ አድርጋለች አድርገናል። ራሷን ከምታስተዋውቅበት ቆይታችን ይጀምራል። ሌት ዘለቀባላለሁ ሁሉም ሰው የሚያውቀውን አኪር ካምፔን የሴቶች ወር አበባ መቀቢያ ላይ ለዓመታት ሲንቀሳቀስ የነበረ ካምፔንን ሊድ አደርጋለሁ። ከዛ በተጨማሪ የግሎባል ፎካል ፖንት ሆኜ ለግሎባል ዩስ ዲሰንት ጆብስ የተንቀሳቀስኩ እገኛለሁ። ማለት እንግዲህ ዘንድሮ ላይ በሰባ ዘጠነኛው የተባበሩት መንግሥታት ድርጅት ጉባኤ ላይ ከተሳተፉ ኢትዮጵያውያን መካከል አንዷ አንቺ ነሽ። ከወጣቶች መካከል በዚህ ጉባኤ ላይ ለመሳተፍ እንዴት ቻለሽ? እድሉን እንዴት አገኘሽ? የሚለውንስ እስኪ በመጀመሪያ ባጭሩ ንገሪ። ነው መንግሥታት ጠቅላላ ጉባኤ ላይ ስሳተፍ የመጀመሪያ አይደለም። እዚህ ጉባኤ ላይ ልሳተፍ የቻልኩት ያለማቋረጥ በማድረጋቸው አድቮኬሲዎች፣ እንቅስቃሴዎች ነው። የኢኮሶክ ፎረም ላይ እንደ የአስተባባሪ ቲም ውስጥ ነበርኩ የነበረው ምክንያቱም በግሎባል ፎካል ፖይንት ሆኜ የተንቀሳቀስኩ ስለሆነ፣ ከዛ በተጨማሪ ንግግር ካደረጉ ወጣቶች አንዱ። ኢኮሶክ ላይ አክሪዲት ከሆኑ ኦርጋናይዜሽኖች ጋር በደንብ መሳተፍ፣ መንቀሳቀስ፣ ተባብረው መስራት የተባበሩት መንግስታት የጠቅላላ ጉባኤ ላይ ለመሳተፍ እንደምንደርደሪያ ይሆናል ማለት ነው። በዚህ ጉባኤ ላይ በመሳተፍ ያገኘሻቸው ቁም ነገሮች ምን ይመስላሉ? ቀደም ብለሽ ከምትንቀሳቀሽባቸው መርሃ ግብሮች አንጻር ሊጨምርልሽ የሚችል ምን ነገር አገኘሽ? ጌታ የተማርኩት በጣም ወሳኝ ነገር ምንድን ነው በዓለም አቀፍ ፖሊሲዎች ውስጥ የወጣቶች አስፈላጊነት ነው ወሳኝነትን ነው። ፓክት ፎር ፊውቸር ዶክመንት ላይ ዲሰንት ጆብስን በተመለከተ ሀሳቤን አስቀምጫለው። ያ ደግሞ አዶፕት ሲደረግ ማየት በዓለም መንግስታት ተቀባይነት ሲያገኝ ማየት በጣም ትልቅ ነገር ነው። እሱ ምንድነው ለኔ እንትን ያደረገኝ ብዙ ወጣቶች ብንሳተፍ ብዙ ወጣቶች ወደፊታችን የአለም ውሳኔዎች ላይ መሳተፍ ብንችል ትልልቅ ለውጦችን ማምጣት እንችላለን ብዬ አስባለሁኝ። ሰስተደቨል ዴቨሎፕመንት ኮንች አስራ ሰባት ያህል አሉትኝ። አስራ ሰባት የተለያዩ ሰክሽኖች አሉትና ከእሱ ውስጥ ለልባችን የሚቀርበውን ለኮሚኒቲያችን የሚቀርበውን ሁሉም ላይ ላንሰራ እንችላለን። ሁሉም ለእኛ ላይቀርበን ይችላል። እና ለእኛ የሚቀርበውን ኮሚኒቲያችን ይቀርባል ኮሚኒቲያችን አካባቢያችን ያለውን ኢንቫይሮንመንታችንን ይጠቅማል ብለን የምናስበውን መርጠን መንቀሳቀስ ብንችል ዓለም ላይ ትልቅ ለውጥ ማምጣት እንችላለን ብዬ አስባለሁ። ሌላ ምንድን ነው መሪዎች ፓክት ሲቀበሉ ለዓለም አንድነት ሲተባበሩ ማየት ከላይ ነበር የነበር ነው እና የዓለም መንግስታት ከታች ሁሉም ድምፃቸውን ሲያሰሙ ማየት ምናምን ምንድን ነበር ሳስበው የነበረው ወደፊት ስ ለገሌ ነው የሚሆነው። እኔ ደግሞ ቀጣይ በዲሲዥን ሜኪንግ ቴብሎች ላይ ተቀምጬ ውሳኔዎችን ማስተላለፍ እችላለሁ፣ ከፖሊሲ አይዲያዎች ከመስጠት በተጨማሪ ውሳኔዎችን ደግሞ ለሀገርም ለአለም የሚጠቅም ውሳኔዎች መስጠት እችላለሁ የሚል ትልቅ ኢንስፓሬሽን ነበር ለኔ። እና በአጠቃላይ እንደ አንድ ኢትዮጵያዊት እና እንደ አፍሪካዊት ሴት ፖሊሲዎች መተግበራቸው ለእኛ ለወጣቶች በጣም እጅግ አስፈላጊ ነገር ነው፣ ምክንያቱም የእኛ ፊውቸር ነው ዊር ደ ፕሬዘንት ፊቸር ብንሆንም ማለት ነው እና ዓለምን በምንም አይነት መንገድ ሼፕ የሚያደርጉ ፖሊሲዎች ሲቀረጹ፣ ስራዎች ሲሰሩ የሚያነገናዘቡ መሆን አለበት። ምክንያቱም የኛ የወደፊት እጣ ፈንታ ስለሆነ ማለት ነው። እዚህ ላይ ደግሞ እኛ መሳተፍ አለብን። እንዴት ነው የምንሳተፈው? የሚቀርቡልን ኦፖርቹኒቲዎች እንትን በማድረግ ራሳችንን ሞቢላይዝ በማድረግ ከተለያዩ ኦርጋናይዜሽኖች ጋር በቅርበት በመስራት ሀገር ውስጥ የሚሆን በውጭ የሚያሉ የተለያዩ ድርጅቶች አሉና ከነሱ ጋር በቅርበት በመስራት እርስ በእርሳችን ፓርትነር በማድረግ አንዳችን ያገኘነውን እድል አንዳችን ደግሞ ሼር በማድረግ እንደዚህ አይነት መድረኮች ላይ መሳተፍ እንችላለን ብዬ አስባለሁ። ከእንደዚህ አይነት መድረኮች ደግሞ የምናገኘው የወደፊት እጣ ፈንታችንን የመወሰን እድል ይኖረናልና ይህን ተምሬበታለሁ። እንግዲህ ማህሌት ኢትዮጵያ ውስጥ ሴት ወጣቶች ላይ ያተኮሩ የተለያዩ መርሃ ግብሮች ውስጥ ተሳታፊ ነሽ ቀደም ብለሽ አንችም ጠቃቅሰሸዋል የሚታዩ ማህበራዊ ለውጦችን የሚያመጡ እንቅስቃሴዎች ውስጥ ነው ብዙ ጊዜ የምትሳተፊ ከዚህ ጉባኤ ተሳትፎች በኋላ በዚህ ጉባኤ ላይ ያገኘሻቸው ልምዶች በመጪ ዘመን ስራዎች ውስጥ በመተግበር ረገድ ምን አስበሻል እንዳልኩ የተቀመጡ እንትኖች አሉ ሀገራቶች አንድ ላይ ለመስራት የተሰኑበት ውስጥ አሉና እነሱን ደግሞ ወደ መሬት ማውረድ የምንችለው ግራውንድ ላይ መስራት ግራስሩት ላይ የምንሰራ ሰዎች ነን ብዬ አስባለሁ። ከእንትኑ ፖሊሲውን ከህዝብ ጋር ማገናኘት የምንችለው እኛ እኛንን እስፔሻሊ በወጣቶች ስራ ፈጠራ ኢምፕሎይመንት ላይ ኤስ ዲ ጂ ኤይት ላይ ነው በደንብ የማተኩረው፣ ኢኮኖሚክ ሰስቴናቢሊቲ እና ዲሰንት ጆብስ ላይ የሴቶች ላይም እየተንቀሳቀስኩ ያለሁት ኢትዮጵያ፣ ምክንያቱም ሴቶች እኩል የኢኮኖሚ ተሳትፎ የላቸውን ብዬ ስላሰብኩኝ በተፈጥሯዊ መብታቸው በወር አበባ ምክንያት በተለያዩ ነገሮች ወደኋላ ላይ የቀሩ ስለሆነ እሱም በመቅረፍ ነው ኢኮኖሚያዊ የተሳትፎ እንዲኖራቸው እድል ለመስጠት እየሰራ ያለው እሱ ለአጠናክሬ ለመስራት፣ ከዛ በአለም መድረኮች ላይ ለእነሱ ድምፅ ለመሆን፣ ከዛ በተጨማሪ ደግሞ ሞስት ኢምፖርታንት አሁንም እንዳልኩ የሴቶች እንዳይሳተፉ ተፈጥሯዊ ነገራችን ይዞናል፣ ኢኮኖሚያዊ የተሳትፎ እንዳይኖረን እና እሱ ላይ በደንብ ጠንክረን በመስራት ከዚህ በፊት ታክስ አስነስተን ነበረ፣ አስቀንሰን ነበረ። እሱ ደግሞ ሙሉ በሙሉ ዜሮ ለማድረግ ከዛ ሴቶች ትምህርት ቤት ሲሄዱ የወር አበባ መቀበያ እንዳይቸገሩ፣ ስራ ቦታቸው ላይ የወር አበባ መቀበያ እንዳይቸገሩ፣ ከኢኮኖሚ ተሳትፎ ወደኋላ እንዳዩ አድቮኬሲው በፖሊሲ ሪኮመንዴሽንን ከዛ ደግሞ ፕሮዳክቶችንን በማቅረብ ጠንክሬ ይሰራለው ብያለው። እንትን የተባለው ኢትዮጵያ ፕራክቲክስ ቲችርን አዶች ካደረጉት ሀገራቶች አንዷ ናት። እና እሱም እንደ አንድ ኢትዮጵያዊ ደግሞ እዛ ላይ ያሉትን እኔም የሰራሁባቸውን ሀሳቦች ላይ አጠንክሬ ኢትዮጵያ ውስጥ ለመስራት ፍላጎት አለኝ። እየሰራንበትን ያለ ነው። ኦልሬዲ ጀምረናል። በጣም አመሰግናለሁ። መሀል የተዘለቀ በዘንድሮው ሰባ ዘጠነኛው የተባበሩት መንግስታት ድርጅት ጉባኤ ላይ ተሳታፊ ከነበሩ ወጣቶች መካከል አንዷ ነሽ ስለነበረች ቆይታ እና ስለ ቅርሰምሻቸው ጉዳዮች ለአድማጮቻችን ለተመልካቾቻችን ስላጋራሽልን በእጅጉ አመሰግናለሁ። ጋቢና ቪኦኤን ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ የሚተላለፉ ወጣቶች ላይ ያነጣጠረ መርሃ ግብር ነው። ቀደም ብለን ወዳነሳ ነው አንስቶፐብል አፍሪካ ወይንም ደግሞ የማትገታው አፍሪካ መድረክ ዳግም ከኤደን ጋር እንመለሳለን። ለሁለት ቀናት በተደረገው ውይይት ላይ ከተነሱ ጉዳዮች መካከል አንዱ ቴክኖሎጂና ሰው ሰራሽ ልህቀት በአፍሪካ የሚል ነው። በዚህ ጉዳይ ላይ ንግግር ያደረጉት ደግሞ የአይ አም ዘ ኮድ ተቋም መስራች የሴኔጋል ተወላጅ የሆኑት ብሪታንያዊቷ ማርያም ጃም ናቸው። ኤደን ገርመው ማርያም ጃምን አነጋግራ ያጠናቀረችው ዘገባ አለ። እሱን ተመልክተ እንመለሳለን። በጎርጎሮሳያኑ 2030 አንድ ሚሊዮን አፍሪካውያን ሴቶችና ልጃገረዶችን በቴክኖሎጂ በቴክኖሎጂና እንዲሁም ኮዲንግ ለማሰልጠን ሕልም አድርጎ የሚንቀሳቀሰው አይአም ዘኮድ የሚለው መርሃ ግብር በጎርጎሮሳያኑ 2017 በፈረንሳይና የእንግሊዝ ዜግነት ባላት ሴኔጋላዊቷ ሜሪያም ጃም የተመሰረተ ነው። ተቋሙ በአፍሪካ ዝቅተኛና ድህነት በተጫናቸው አካባቢዎች እንዲሁም የስደተኛ መጠለያ ስፍራዎች የሚገኙ ወጣት ሴቶችና ልጃገረዶች ከኮምፒውተሮች ጋር እንዲተዋወቁ ብሎም የራሳቸውን ሶፍትዌሮች መስራት እንዲችሉ የሚያደርጋቸውን የኮዲንግ ስልጠና በነጻ ተደራሽ እንዲሆን በማድረግ ላይ ይገኛል። ስለ ሰው ሰራሽ ልህቀት ማንበብና ልህቀቱን መጻፍ መቻል አስፈላጊ ነገር ነው እና አይ አም ዘ ኮድ የሚለው መርሃ ግብር በዚህ ቀዳሚ ነው። ስለዚህ እኔ እዚህ የማትቆመው አፍሪካ በሚለው የመንግስታቱ ድርጅት ባዘጋጀው ጉባኤ ስለ ስራችን ታሪካችንን ለማካፈል የአፍሪካ ወጣት ሴቶች ሴቶችና ልጃገረዶች ተሞክሮ ከቴክኖሎጂ አኳያ ለማጋራት ነው የተገኘሁት። በኬንያ ችግረኛ አካባቢዎች ውስጥ ሆኖ ኮዲንግ መማር እንዴት እንደሚቻል አሳይተናል። ጨዋታዎችን መስራት ወይም ማይንክራፍት የተሰኘውን ጨዋታ መገንባት ሳይሆን የምር ሰው ሰራሽ ልህቀትን እንዴት መገንባት ኮድ ማድረግ እንደሚቻል ነው እያስተማርን ያለነው። ሰባቱን የኮድ ቋንቋዎች ጨምሮ ኤችቲኤም ኤል፣ ጃቫ፣ ፓይቶን፣ ሲኤስኤስ የመሳሰሉትን ነው የምናስተምረው። እነዚህ በእውነት አፍሪካ የምትፈልጋቸው ቁልፍ የቴክኖሎጂ ቋንቋዎችና አቅሞች ናቸው፣ በተለይ ዓለም ወደ ሰው ሰራሽ ልህቀት የምትራመድ ከሆነ ወጣቶች በተለይም ደግሞ ከተገለሉ ማህበረሰቦች የሚመጡ ወጣት ሴቶች ውስጥ ስለ ኮድ አወጣጥ እንዲሁም ቴክኖሎጂ ያለውን አቅምና ትግል እንዲረዱ እንፈልጋለን። ሌዲ ሜሪያም ጃም በሚል መጠሪያ የምትታወቀው የቴክኖሎጂ ባለሙያዋ ከተባበሩት መንግስታት ድርጅት የመሪዎች ጉባኤ ጋር ጎን ለጎን ሲዘጋጅ ሶስተኛ ዓመቱን በያዘው አንስቶፐብል አፍሪካ ወይም የማያቆሟት አፍሪካ መርሃ ግብር ላይ መሪዎች ለቴክኖሎጂ ትምህርቶች ትኩረት እንዲሰጡ ካሳሰቡ የመድረክ ተወያዮች መካከል አንዷ ነበረች። የአፍሪካ መንግስታት በቴክኖሎጂ ላይ የበለጠ መዋለ ንዋያቸውን ለማፍሰስ እና በመጪው ትውልድ ላይ ለመስራት የበለጠ ዝግጁ ናቸው። እኔ እንደማስበው የአፍሪካ መንግስታት የሰው ሰራሽ ልህቀትን አስፈላጊነት የተረዱ ይመስለኛል። ነገር ግን የሰው ሰራሽ ልህቀትን ተያያዥ እና ጥቃቅን ነገሮች በተገቢው መንገድ የተረዱት አይመስለኝም። ለምሳሌ ሰው ሰራሽ ልዕቀትና ጾታ፣ ሰው ሰራሽ ልዕቀትና የአየር ንብረት ለውጥ፣ ሰው ሰራሽ ልዕቀትና የኃይል አቅርቦት ያላቸው ተያያዥነትና ምንነት ላይ በቂ ግንዛቤና መረጃ የላቸውም። ትክክለኛውን ነገር አያውቁትም። ስለዚህ እኛ ቁጭ ብለን በዚህ ዙሪያ ለማስተማርና መፍትሄ ለማበጀት አብረን እየሰራን ነው አይ ደቡብ አፍሪካን ጨምሮ በብዙ የአፍሪካ ሀገራት በተለይም ደግሞ በናይሮቢ መጠለያ ጣቢያዎች ውስጥ ያሉ ልጃገረዶች በነጻ ኮምፒውተሮችና ላፕቶፖች እንዲያገኙ በማድረግ እንዲሁም ኮዲንግን በማስተማር ስኬታማነቱ አበክሮ ይነሳል። ሌዲ ሜሪያም ግን የኮዲንግ ስልጠናዎቹ በዓለም ዙሪያ ላሉ ወጣቶች በሙሉ በነጻ የቀረቡ ናቸው ይላሉ። የካምብሪጅ ዲግሪ አልነበረኝም። በዩናይትድ ኪንግደም አካባቢ በሚገኘው በጊልፎርድ ቤተ መጻሕፍት ውስጥ ተቀምጬ የነጮችን ቤት እያጸዳው በየቀኑ እንዴት ኮድ ማድረግ እንደሚቻል ተማርኩ። እየሰራው የመጀመሪያውን በኮዲንግ ጦማሬን ጻፍኩ። ስለዚህ ዛሬ በሃምሳ ዓመቴ ሴትና አፍሪካዊ የቴክኖሎጂ ባለሙያ ሆኛለሁ። ይህ ማለት በሚቀጥሉት አስርና ሀያ ዓመታት ውስጥ ሌሎች አፍሪካውያን ወጣቶች እንደኔ መሆን ይችላሉ። ስለዚህ በእውነት እኔ ወጣቶችን የምላቸው ነገር ቢኖር ኮዲንግ እንዲማሩ ነው። የኮምፒውተር ኮዲንግ ማለት የዓለም ወደፊት ማለት ነው። እድሜ አይለይም፣ ፆታ አይለይም፣ የኑሮ አቅም አያስፈልግም። የሚያስፈልገው ነገር ኢንተርኔትና የትምህርቱ ይዘት ነው። እኔ ደግሞ ይህንን ይዘት ተደራሽ እንዲሆን በነፃ እያቀረብኩ ነው። ከየትኛውም የዓለም ክፍል ሆነው መማር ይችላሉ። በጎርጎሮሳውያኑ 2030 1 ሚሊዮን አፍሪካውያን ወጣት ልጃገረዶችን በኮዲንግ እና በሰው ሰራሽ ልህቀት የማሰልጠን ውጥን ይዞ የሚንቀሳቀሰው አይ አም ዘ ኮድ እስካሁን ድረስ ከ80 የዓለም ሀገራት ለተውጣጡ ከ7ሺ በላይ ወጣቶች በነጻ የኮዲንግ እና የሰው ሰራሽ ልህቀት ስልጠናዎች መስጠቱን በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ። ኤደንን ለቀደመው ዘገባ አመሰግናለሁ። ከኤደን ጋር ዳግም ወደ ኒውዮርክ መመለሳችን አይቀርም። በዚህኛው መሰናዶ ደግሞ ከትውልደ ኢትዮጵያውያን እና ኢትዮጵያውያን ጋር ታገናኘናለች። በኒውዮርክ በጉባኤው የመክፈቻ ዕለት ከተደረጉ ክንውኖች መካከል የኢትዮጵያን የቡና ጠጡና የትስስር መድረክ አንዱ ነበረ። በተባበሩት መንግሥታት ድርጅት ተቋም አቅራቢያ በሚገኘው በትውልደ ኢትዮጵያዊው አብዱ አባጀባል የተመሰረተው ኦሲስ ጭማቂ ቤት ኢትዮጵያንና ከኢትዮጵያ ጋር ተያያዥነት ያላቸውን ስራዎች የሚሰሩ ሰዎች ናቸው ተገናኝተው የተወያዩት። የደንገረማው ይህንን መድረክ ቃኝተዋለች፣ በመቀጠል ይቀርባል። በተባበሩት መንግስታት ድርጅት ጉባኤ ላይ ወጣቶች ያላቸው ሚና ምን ያክል ነው? ኢትዮጵያውያንስ ያላቸው ተሳትፎ ምን ያህል ጉልህ ነው? ይህ ጥያቄ በስፖርት ፎር ቼንጅ ድርጅት መስራች በሆነው በአህዱ ገብሩ የተጠየቀ ነበር። አህዱ ለዚህ ምላሽ ይሆን ዘንድ ሰባ ዘጠነኛው የተባበሩት መንግስታት ድርጅት ጉባኤ መክፈቻ እለት ከሰዓት በኋላ በጉባኤ ላይ ተሳታፊ የሆኑ ኢትዮጵያውያንና በኢትዮጵያ ዙሪያ የሚሰሩ የሌሎች ሀገር ዜጎችም የታደሙበትን የቡና ጠጡና የትስስር መርሃ ግብር አዘጋጅቷል። ምንድን ነው ሀሳቡ? ያሰብ ነው፣ ገና ኢትዮጵያ እያለን ነው። ምክንያቱ ደግሞ አምናዚ በነበርኩበት ጊዜ የተለያዩ ሳይድ ብንቶች የጎንዮች ስብሰባዎች ላይ ተገኝተን ነበር እና የተለያዩ ሀገር ዜጎች የራሳቸው የብንቶች አሏቸው። የሀገሮቻቸው ሚኒስትሮች፣ ባለስልጣኖች ሌሎች የሚሳተፉበት እና በስብሰባ የመጡ ወጣቶችን ሌሎች ኢንጌጅ የሚያደርጉበት እና እንደ አጋጣሚ የብራዚል ላይም የናይጄሪያዎችም ላይ ሌሎችም ላይ ተገኝቼ ስለነበር ለእኛስ ደግሞ ከኢትዮጵያ የሚመጡ ወጣቶች አሉ ለእኛ የወጣት መሪዎች አሉ፣ ሌሎችም አሉ፣ የኤንጂዎች አሉ፣ የገቨርመንት ተወካዮች አሉ እና ይሄንን የሚያሰባስብ አትሊስት እንደ የኮፊ እና ኔትወርኪንግ በተጨማሪ ደግሞ ከኢትዮጵያ ጋር የሚሰሩ ፓርትነሮች አሉ የተለያየ ሀገር ዜጋዎች ጋር እና ወጣቶቻችንና እነሱ ኔትወርክ እንዲያደርጉ እንደገና ደግሞ እኛ እዚህ ተሰብስበን እንደምታዩ ቆንጆ ቡና እዚሁ ትራዲሽናል በሆነ መልኩ ልንጠጣ ባህላችንም ሌሎች ከማስታወቅ አንጻር በሚል የተጸነሰ ሀሳብ ነው። በመንግስታቱ ድርጅት ጉባኤ ላይ ተሳታፊ የነበረችው ዶክተር ልዕልና ሽመልስ በኦሲስ ጅማ የጭማቂና የጤናማ መጠጦች ተገኝተው ከታደሙ እንግዶች መካከል አንዷ ናት። ይህንን ኢቨንት ስራዬ ነው አተንድ ያደረግኩት ምክንያቱም በየ ኢቨንቱ ሳይድ ኢቨንቶችም ሆኑ ዋናው የዩኤን ኢቨንትም ሆነ ብዙ ጊዜ የኛ ኢትዮጵያውያን በጣም ፕሮሚነንት ሆነን አንታየም እና ሁሌ ነው የሚቆረቁረኝ ኬንያዎችን እናገኛለን፣ ናይጄሪያዎችን በደንብ እናያለን። ለሬስት ኦፍ አፍሪካ ግን እምብዛም አይደለም። እና እኛ አፍሪካ ዩኒየን ይዘን ያለ ላይ ትልልቅ ድምፆች ያለን ሆነን ለምንድን ነው እኛ ቪዚብል ማለት ነው ስራዎች እያሉን ብዙ እና ከዛ ደግሞ የተለያየ ቦታ ደግሞ በየቦታው ያለ ጥሩ ቦታ ያለ ሰው አለ፣ ከዛ ማደግ የሚፈልግ ሰው አለ፣ ፖቴንሻሉ ያለው አለ፣ ኔትወርኩ ያለው ያንን ግን ማጣጣም ብዙ ጊዜ ስለማና፣ ይሄ ነገር በኒውዮርክ አራት ቅርንጫፎች ያሉት የኦኤስስ ጭማ ጭማቂ ቤት ባለቤት አብዲ አባጀባር የትስስር መድረኩን በማዘጋጀት በመስተንግዶም ጭምር ስኬታማ እንዲሆን አድርጓል። ኦኤስስ ጅማ ሲባል ምግብ ቤት ብቻ አይደለም ሰው መጥቶ ገንዘቡን አምጥቶ ምግብ ይዞ የሚሄድበት ተቋም አይደለም። ቢዝነስ ቤት አይደለም። ኦይስስ ጅማ ለሰው ልጅ ጤንነት አስፈላጊ ነው ከተባለ የሰው ልጅን የማነጽ የሚፈልገውን ነገር ለማግኘት ሪሶርስ ቦታ ነው ብዬ ነው የሚገምተው። የኮሚኒቲ ቤትም ነበረኝ ካሁን በፊት እዚሁ ሀርለም ላይ። ስለዚህ ይሄ በዩኤን መምጣቴ አድቫንቴጁ ከኢትዮጵያ ለሚመጡ ከሌላም ዓለም ላይ ለሚመጡ ይሄ ትልቅ ዲፕሎማ ሲቲ ነው። ልዕልና አጠር ያለው የዘንድሮ መርሃ ግብር ማደግ ያለበትና መነቃቃትን የሚያጭርም ነው ትላለች። የመጀመሪያው ስለሆነ በጣም ኢንተረስቲን ነበር፣ ግን ደግሞ የተሻለ ሁሉም ሰው የሚጠቀምበት ሁሉም ሰው ቸኩሎ ማይሮጥበት ሁሉም ሰው ቸኩሎ ስለነበር ቦታውንም ሌላ ቦታ አድርገ ነው እንደ እሱ አይነት ኢቨንት ቢሆን እኔ እመርጣለሁ እና በጣም ቆንጆ ነበረ። አህዱን በጣም ጎመስ ሰው ነው። ይህንን አይዲያ ማሰቡ ሰው መሰብሰቡ በጣም ይበረታታ ነው እና እኔም ኔክስት ሰፖርት ላደረገው ሬዲ ነኝ። በለጋ አድሜው ከጅማ ከተማ ተነስቶ በተለያዩ የውጭ ሀገራት ህይወቱን በስደት ያሳለፈው አብዲ አሁን ላይ ለማህበረሰቡ መልሶ አበርክቶት ማድረግ መቻሉ ያስደስተዋል። አብዲ ወጣቶች አንድ ነገር ላይ አጥብቀው ከሰሩ ይሳካላቸዋል ሲል ከራሱ ተመክሮ ያጋራል። ቦታውን የመንግስት ነው የሰጠኝ አንድ አምስት ደቂቃ መሆንም ከዩኤን የትራምፕ ታወር አለ ትልቅ ታሪካዊ ቦታ ነው። ይሄ ይሄም እንግዲህ ባክግራውንዱ አክቲቭ ኒውዮርክ ላይ ስለሆን ብዙም ስለምሰራ ያን አይቶ ነው ፕሮሞት አድርጎ የሰጡን እና ሀገር ቤትም በተለይ ወጣቶች በጊዜው ያለባቸውን ችግር ላይ ሳያተክሩ ወደፊት መቀየር የሚችሉት ነገር ላይ በትንሽም ነገር ቢጀምሩ ሕይወት ወደፊት ቆንጆ ሁኔታ ነው የሚቀርባቸው ለማለት ነው ይፈልገው። የዚህ የትስስር መድረክ አዘጋጅ አህዱ ሁሉም ሰው በያለበት ዘርፍ ዓለም አቀፍ ማህበረሰብ መሆን ይችላል ይላል። እንግዲህ ፊውቸር ዛሬ ነው፣ አሁን እያወራን ያለ ነው። ሰሚት ኦፍ ዘ ፊውቸር ነው ያው። ሁላችንም እኛም ልጅ ነበርን፣ ትላንት ዛሬ ደርሰናል፣ ነገ ጎል ማሳያል እንሄዳለን። ስለዚህ ሁሌ ማስበው ወደፊት ዛሬ ነው፣ ያለን ጊዜ ዛሬ ነው። ስለዚህ ነገን በተስፋ ነው፣ ጥሩ ተስፋ እያደረግን ግን ማረግ ኮንትሪቢዩት ማድረግ የምንችለው ዛሬ ላይ ነው። ስለዚህ በተሻለ መጠን ሁላችንም ዛሬ ላይ ምን ማድረግ እንችላለን የሚለውን ነገር እንደ አሳይመንት ወስደን በምንችለው መልኩ በሙሉ ለሀገራችን፣ ለሀጉራችን ብሎም ለዓለም በይሄ ዓለም አቀፋዊ ዜጋ አስተሳሰብ የምንችለው ነገር እንድናረግ መልእክቴ ነው። እንግዲህ ነገር እንድናረግ መልእክት ነው መንግስታቱ ድርጅት ጉባኤ ከሀምሳ አንድ ሀገራት የመጡ መሪዎች የደህንነት ሰዎች ጋዜጠኞች የግብረ ሰናይ ተቋማት የስራ ባልደረቦች እንዲሁም ሌሎች አጋር ድርጅቶች የተሳተፉበትን በሺዎች የሚሆኑ የታደሙበት ዝግጅት ነበር ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በሚቀጥለው ሳምንት ጋቢና ቪኦኤ በአዲስ ርዕሰ ጉዳይ ከእናንተ ጋር ይገናኛል። ሀብታሙ ስዩም አስተናገድኳችሁ፣ ደሳላ መኮንን አቀናባሪያችን ነበር። መልካም ምሽቱን እንላችሁ